የመውሊድ በዓል በመላገሪቱ በከፍተኛ መንፈሳዊ ሥነ ሥርዓትና በየቤቱም እንደየአቅሙ በመገባበዝ በድምቀት ተከብሮ ውሏል። በታሪካዊቷና የሙስሊሙና ክርስቲያን ማህበረሰብ ተከባብሮና ተቻችሎ የመኖር ተምሳሌት በሆነችው የነጃሺ ከተማም በከፍተኛ ድምቀት መከበሩን ለማወቅ ተችሏል። እኛም ወደ አዳማ ተጉዘን በአቶ ጀማል ሁሴን ቤት የመውሊድ በዓል ወዳጅ ዘመድ ተሰብስቦ ሲያከብር ደረስን። ስለ መውሊድ በዓል በተመለከተ አቶ ጀማል እንዲህ አጫወቱን። بسم الله الرحمن الرحيم الصلاة والسلام على رسول الله صلى الله عليه وسلم مولد مالت نبي عليه الصلاة صلى الله عليه وسلم يتولد بات كأنه بزه كأن دقمو نبياتين عليه الصلاة صلى الله عليه وسلم ودزت مدر يتخلق بات إلت بمهنا يه لدتي كبرال نبيو لإسلمنا أمنت تلاكن ታላቁን መሥዋዕትነት ያደረጉ ታላቅ ነቢይ ናቸው። አላሁ ስብሓን ወተዓላ አላሁ ስብሓን ወተዓላ ከምንም የበለጠ ነቢዩ ልዑሚ ያላቸው ታላቅ ነቢይ ናቸው። ከዋዜማው ጀምሮ የበዓሉ አከባበር አስመልክተውም አቶ ጀማል ተከታዩን ብለውናል። ስብሓን አላህ ከትናንትና ማታ ጀምሮ ሌይሉን ሙሉ በዚክር በሰላዋተ ለዓለን ነቢ አላህን በማወደስ የአላህን ታላቅነት በመጥራት ጌታችንን ፈጣሪያችንን እየተማጸንን ሌሊቱን በታላቅ ደስታ ስናከብር ነው ያደር ነው። ዛሬ ደግሞ ይሄው እንደምታዩ ጎረቤት ተጠርቶ ያለንን እንግዲህ አርደንም ወንድሞቻችንን፣ እህቶቻችንን፣ ሙስሊም ጎረቤቶቻችንን በአጠቃላይ ያሌላቸውንም ደግሞ እንደ አረፋ በዓል አድርገን በትልቅ ደረጃ እያከበርን ያለነው የሞሊድ በዓል በአቶ ጀማል ቤት ዘመድ ወዳጅ ብቻ ሳይሆን አቅም የሌላቸው ጎረቤቶችን በፍቅርና በመረዳዳት መንፈስ ነበር ሲያከብሩ የተመለከት ነው። ሰላም አሌይኩም፣ አሌይኩም ሰላም ወረህመቱላ ወበረካቱ። በአመት በአመት ሁሌ ያደርሰን፣ እንኳን አደረሰን። ደስ ብሎኛ፣ ደስ ብሎናን፣ ያው ከልጆቹ ጋር እየተጫወትን ነው። ደስ ብሎና፣ ፈዋርገናን አመት አመት አላህ ወጣት ሁሴን ጀማል በበኩሉ ስለ በዓሉ ተከታይን ብሎናል። ያው አልሐምዱሊላህ፣ ያው የነቢዩ ሞሊድ ሰብሰብ ብለን ከቤተሰቦቻችን ጋር በኸይር በአማን ዱዓ እያደረግን ሰለዋት እያወረድን እያከበርን ነው። ሁሉ ነገር አለ፣ አልሐምዱሊላህ። እኛ ደስ ብሎናል። አላህ ደግሞ የአመት ሱ ይበለን እንላለን። ሁሉንም ጀማዓ ሙስሊማት የአመት ሶ አላህ ይበላችሁ እንላለን። ሰላሙ አሊኩም። በዓሉ በከተማዋ በሚገኙ መስጂዶችና በየቤቱ በከፍተኛ መንፈሳዊ ስነ ስርዓት ታስቦና ተከብረዋል። ለዶቸ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ አዳማ።